መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አስር ፍልስጥኤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጥኤማውያን ፊት ሸሹ። ተወግተውም በጊልቦአ ተራራውን ላይ ወደቁ። ፍልስጥኤማውያንም ሳኦልንና ልጆቹን በእግር በእግራቸው ተከትለው አባረሯቸው። ፊልስጤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኪሳንም፣ ገደሉ። ሰልፍም በሳኦል ላይ ጠነከረ፣ ቀስተኞችም አገኙት፤ ከቀስተኞቹም የተነሣ ተጨነቀ። ሳኦልም ጋሻ ጃግሬውን፣ እነዚህ ቈላፋን መጥተው እንዳይዘብቱብኝ ሰይፍህን መዝዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደ ሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወድቆ ሞተ። ሳኦልና ሦስቱም ልጆቹ፣ የቤቱም ሰዎች ሁሉ በአንድ ላይ ሞቱ። በሸለቆውም የነበሩት የእስራኤል ሰዎች ሁሉ እንደ ሸሹ ሳኦልና ልጆቹም እንደሞቱ ሞቱ ባዩ ጊዜ ከተሞቻቸውን ለቀው ሸሹ። ፊልስጤማውያንም መጥተው ተቀመጡባቸው። በነጋውም ፊልስጤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልንና ልጆቹን በጊልቦዓ ተራራ ላይ ወድቀው አገኙአቸው። ገፈፉትም። ራሱንም መሣሪያውንም አንስተው ለጣዖቶቻቸውና ለሕዝቡ የምሥራች ይወስዱ ዘንድ ወደ ፍልስጥኤማውያን አገር ዙሪያ ሰደዱ። መሣሪያውንም በአምላኮቻቸው ቤት ውስጥ አኖሩ። ራሱንም በዳጎን ቤት ውስጥ ቸነከሩት። የኢያቢስ ገለዓድ ሰዎች ሁሉ ፍልስጥኤማውያን በሳኦል ላይ ያደረጉትን ሁሉ በሰሙ ጊዜ ጽኑዓን ሰዎች ሁሉ ተነሥተው የሳኦልን ሬሳ የልጆቹንም ሬሳ ወሰዱ ወደ ኢያቢስም አመጡአቸው። በኢያቢስም ካለው ከትልቁ ዛፍ በታች አጥንቶቻቸውን ቀበሩ፣ ሰባት ቀንም ጾሙ። እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኀጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ ደግሞም መናፍስት ጠሪ ስለ ጠየቀ እግዚአብሔርንም ስላልጠየቀ፣ ስለዚህ ገደለው፤ መንግሥቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው።